ሁሉም የአፍሪቃ ኅብረት አባል ሀገሮች ለአህጉራዊው ድርጅት መዋጮ የሚያደርጉበትን አሰራር ለመተግበር እንቅስቃሴ እየተደረገ ነው ሲሉ የኅብረቱ ኮሚሽን ምክትል ሊቀመንበር ኤራስትስ ሙዌንቻ ተናግረዋል። እስካሁን ባለው አሰራር የህብረቱ መርሃ ግብርና የሰላም ማስከበር ተልዕኮዎች የገንዘብ ክፍተት እየገጠማቸው መሆኑን ሶማሊያ ያለውን ሁኔታ በምሳሌ ጠቅሰው አብራርተዋል ሙወንቻ። መግለጫውን የተከታተለው እስክንድር ፍሬው ተጨማሪ አለው። የአህጉሪቱ መሪዎች ህብረቱን በገንዘብ የመደገፉን ውሳኔ የወሰኑት ባለፈው ሐምሌ 2016 በኪጋሊ ሩዋንዳ ባደረጉት ስብሰባ ነው። ሁሉም አባል አገራት ወደ አገር ውስጥ ከሚያስገቧቸው በውሳኔው ላይ የተዘረዘሩ ምርቶች የዜሮ ነጥብ ሁለት በመቶ ቀረጥ ለህብረቱ እንዲያስገቡ ውሳኔው ይጠይቃል። ሁሉም አስተዋጽኦ እንዲያደርግ የሚጠይቀው ይህ አሰራር ከዚህ ቀደም የነበረውን አስተማማኝ ያልሆነ የገንዘብ አሰባሰብ እንደሚተካ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኢራስተስ ሞየንቻ ለጋዜጠኞች አስረድተዋል። ይህ አይነት የገንዘብ አሰባሰብ ያስፈለገበት ምክንያት አስተማማኝና ውጤቱ የሚታወቅበት አሰራር እንዲኖር ነው። ያ ችግር ሆኖ ቆይቷል። አምስት አገራት 70 ከመቶ የህብረቱን በጀት የሚሸፍኑበት ሁኔታን ካሰብክ፣ ለምሳሌ በሊቢያ የሆነውን እናውቃለን። ሊቢያ 15 ከመቶ ከሚከፍሉ አገራት አንዷ ነበረች። በአንድ ጊዜ ግን ሊቢያ ይህንም ማድረግ ተሳናት። አገራት ድርቅን፣ ጎርፍን ቀውስን በመሳሰሉ ችግሮች ያለፉባቸውን ሌሎች መንገዶችም መጥቀስ እችላለሁ። ያ ጉዳት ያስከትላል። በአህጉሪቱ የሚካሄዱ የሰላም ማስከበር እንቅስቃሴዎች ሳይቀሩ በገንዘብ እጥረት የሚቸገሩበት ሁኔታ መኖሩንም ምክትል ሊቀመንበሩ ጠቁመዋል። በሶማሊያ ያለውን በምሳሌነት በመጥቀስ በአፍሪካ ኅብረት የሰላም አስከባሪ ተልዕኮ ወይም አሚሶም ስር በሚገኙ ወታደሮቻችን አማካኝነት ግዴታችንን ከመወጣት አንጻር ትንሽ ችግር አጋጥሞናል። ሁለት ዋና ችግሮች ባሉበት ሁኔታ ውስጥ አልፈናል። አንደኛው በተለይ አሚሶምን በሚመለከተው በሁለት የገንዘብ ምንጮች ላይ ከልክ በላይ ተማምነናል። የመጀመሪያው ምንጭ የአውሮፓ ኅብረት ሲሆን፣ ሁለተኛው የተባበሩት መንግሥታት ድርጅት ነው። ከተባበሩት መንግሥታት ድርጅት የምናገኘው ገንዘብ ደግሞ የሚሰበሰበው በፈቃደኛ አባላት ከሚሰጥ መዋጮ ነው። ይህ ገንዘብ መገኘት አለመገኘቱን እርግጠኛ መሆን አይቻልም። የአውሮፓ ኅብረትም በበጀት ማሻሻያ እንቅስቃሴ ውስጥ መሆኑን ምክትል ሊቀመንበሩ አስታውቀዋል። በዚህ ምክንያት ደግሞ ለአሚሶም ያደርግ የነበረውን አስተዋጽኦ በሀያ ከመቶ መቀነሱን የጠቆሙት የበጀት ክፍተት መፈጠሩንና በሶማሊያ የሚገኘው የአሚሶም ጦር በሙሉ አቅሙ መንቀሳቀስ እንዳልቻለም ሙዌንቻ አስታውሰዋል። ስ ን I እየተመካከረን ካለንባቸው ጉዳዮች አንዱ ይሄ ነው። እየተነጋገርን ባለበት በዚህ ሰዓት እንኳን ወታደሮቻችን ጥቃት እየተፈጸመባቸው ነው። ይሄ የተደበቀ ጉዳይ አይመስለኝም። ስለዚህ አቅም መገንባትና ማስፋት አለብን። በዚህ ምክንያት ሂደቱን መደገፍ ይገባናል። ለተባበሩት መንግስታት ድርጅትም የድጋፍ ጥሪ አቅርበናል እናም የአፍሪካ ህብረት፣ ከበጀት አንጻር የአጭር ጊዜና የረጅም ጊዜ መፍትሄዎች ላይ እየሰራ መሆኑን ምክትል ሊቀመንበሩ ተናግረዋል። የዶናልድ ትራምፕ ቅድሚያ ለአሜሪካ የተሰኘ ፖሊሲም በበጀት ራስን ከመቻሉ የአፍሪካ ህብረት እንቅስቃሴ አንጻር ተነስቷል። የአፍሪካ ህብረትን የበጀት ነፃነት የማረጋገጡንና አህጉራዊውን የነፃ ንግድ የማስፋፋቱን ጥረት ይበልጥ አጣዳፊ አድርጎታል ወይ በሚል ጥረቱን ስንጀምር ፕሬዝዳንት ትራምፕ ሊከተሉት የሚችሉትን ፖሊሲ አውቀን አልነበረም ነው ያሉት። ሚስተር ሞንቻ ከዩናይትድ ስቴትስ እየተደመጠ ያለው የዶናልድ ትራምፕ ፖሊሲ ግን፣ አዎ ጥረቱን ይበልጥ አጣዳፊ ያደርገዋል ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ